በኢትዮጵያ በአምስት ክልሎች ከተከሰተው ድርቅ በተለይ በሁለቱ ክልሎች በኦሮሚያና በሶማሊያ አስከፊ ረሃብ ሊደርስ እንደሚችል የረድኤት ድርጅቶች እያስጠነቀቁ ነው። በአሁኑ ሰዓት ድርቁ ከብቶች እየጨረሰ ነው ከተባለበት አካባቢዎች አንዱ በሆነው በቦረና አርብቶ አደሮች ከብቶቻቸው እያለቁ መሆኑን ገልጸዋል። የተረፉትን ገበያ ሲያወጧቸው ከአስር ሺህ ብር በላይ ይሸጡ የነበሩት ከብቶች ከ አራት መቶ ብር ያነሰ እየተገመቱባቸው መሆኑን ይናገራሉ። መንግስት ከለጋሾች አስቸኳይ እርዳታ ጠይቋል። ጽዮን ግርማ ዝርዝሩን ይዛለች። የኢትዮጵያ መንግስት ከዓለም አቀፍ ለጋሾች ጋር በመሆን ከአንድ ወር በፊት በኢትዮጵያ በድርቅ ምክንያት ለተጎዱት የአስቸኳይ ጊዜ የምግብ እርዳታ የሚሆን የገንዘብ ድጋፍ ሲጠይቅ የተረጆች ቁጥር አምስት ነጥብ ስድስት ሚሊዮን ህዝብ ነበር። ይህ ቁጥር በጥቂት ሳምንታት ውስጥ በአንድ መቶ ሺህ ጨምሮ 5 ነጥብ 7 ሆኗል በተባበሩት መንግስታት ድርጅት ጽህፈት ቤት ዩኤን ኦቻ የድረገጽ መረጃ መሠረት። የመጀመሪያው የእርዳታ ጥሪ ይፋ ሲደረግ ድርቆ የተከሰተው በኦሮሚያ ክልል 36 በመቶ፣ በሶማሌ ክልል 29 በመቶ፣ በአማራ 11 በመቶ፣ በደቡብ 8 በመቶ፣ በአፋር ደግሞ 7 በመቶ ነበር። የድርቅ አደጋው የግጦሽ መሬትን ወደ ባዶ መሬትነት ለውጦት የነበረ በመሆኑ የከብቶች በየቦታው መሞት የመጀመሪያው የድርቅ አደጋው ያስከተለው ጉዳት ነበር። ከአንድ ወር በፊትም የአሜሪካ ድምፅ ያነጋገራቸው የቦረና ዞን የዱብሉቅ ወረዳ ነዋሪዎች ከብቶቻቸው እያለቁባቸው በመሆኑ ቀሪዎቹን በአስቸኳይ ገበያ አግኝተው ካልሸጧቸው ከፊታቸው የተደቀነው አደጋ እጅግ ከባድ መሆኑን ተናግረው ነበር። ዛሬስ ብለን በወቅቱ ያነጋገርናቸውን አቶ ጉዩ ሃለኬን ጠይቀናቸዋል። ከብቶች አሁንም በመላው ቦረና መሞት መቀጠላቸውን ገልጸው በሕይወት የተረፉትም እየከሱ ገበያቸው እየወደቀ እንደሆነ ይናገራሉ። ልጄን ነበር አሁን ነጋዴዎችም ባለፈው መንግስት ቦታው አመታቻሉ ብለው ነጋዴዎች እና ለዚህ የተለያየ ኮታም ሰጥተዋል አሉ ግን እስከዚህ የተጨመረ ዋጋ የለምማ። ያ ከሱ ከብቶች ናቸው የምገዙ። አንድ ላም ድሮ ወደ አስር ሺ ውፍራም ከሆኑ ትንሽ ዋጋው ስለሚጨምር አሁን አራት መቶ ብር ሎ የሚሸጥ አለ። ትንሽ ደም ካለው እና በቃ ከሁለት ሺህ በላይ የሚበልጥ የለም። ድርቁ እስካሁን የሰዎችን ህይወት በአካባቢያቸው እንዳልቀጠፈ ጥቂት የምግብ እርዳታ እየተለገሳቸው መሆኑን ገልጸው ነገር ግን ከብቶቻቸውን መመገብ እንዳልቻሉ ና የመጠጥ ውሃ ከፍተኛ ችግር እንዳለባቸው ተናግረዋል። ለቦረና ህዝብ ከብቱ ህይወቱ ነው። አሁን እርሱ እያለቀበት ነውም ብለዋል። የኢትዮጵያ መንግስትም ሆነ የተባበሩት መንግስታት ድርጅት ባወጡት ሪፖርት በኦሮሚያ ና በሶማሌ ክልል የደረሰው ችግር አስከፊ እንደሆነ ተገልጿል። ሌላው በዚሁ በዱብሉቅ አካባቢ ነዋሪ እንደሆኑ የተናገሩት አቶ ፈቃዱ ጀልዴታ ድርቁ እያጠቃ ያለው በአጠቃላይ የቦረና ዞንን እንደሆነ ይናገራሉ። እኔ የምኖርበት አካባቢ በተለይ ከዱብሉቅ አካባቢ ባለው በዱብሉቅ ወረዳ ውስጥ ነው

ሰዎች ላይ ችግር አስከትሏል። እሷል ጀነራልቱደር አሁን ከብቱን ለመሸጥ ያለው እድል በጣም አማራጭ በጣም የመነመነ ነው። ምክንያቱም ከብት ላይ ያለው ገበያም ደካማ ነው፣ ደግሞ ከብቱ ራሱ በጣም ከስቷል። አንዳንዱ ውስ ተወስነ ከብት ነው ያለው ያለው ሁሉ ከስቶበታል። አንዳንዱ ደግሞ የተወስነ ሻላ ላይ ይኖረዋል። እነዚ አንዱ ለሽቶ በዛ ሊያገግም ይችላል። ከአሁን በኋላ ያለው ሁኔታ በጣም ያሳስባል። በተለይ ያሉት የህብረተሰብ ክፍሎች መንግስትም፣ የተለያዩ የእርዳታ ድርጅቶችም ህዝቡም በቅርበት የተከታተሉ ይገዛ ካላደረጉ ያለው ድርቅ ሁኔታ ለከብቱ ይቀርጽ አልፎ ለሰው ራሱ በጣም የሚያሰጋ ነው። የተባበሩት መንግስታት ድርጅት ጽሕፈት ቤት ዩኤን ኦቻ በድረገጹ ላይ ባሰፈረው መረጃ ከአንድ ዓመት በኋላ በድጋሚ በኢትዮጵያ ያገረሸውን ድርቅ ለመቋቋም ከአስቸኳይ ጊዜ በጀቱ አስራ ስምንት ነጥብ አምስት ሚሊዮን ዶላር አውጥቶ ስራ ጀምሯል። ድርቁ ባለፉት አስርት ዓመታት ከታዩት የከፋ በመሆኑ አሳሳቢ እንደሆነ የገለጸው ድርጅቱ ህዝቡን ከረሃብ ለመታደግ የሚያስችለውን ስራ ለማከናወን አንድ ቢሊዮን ዶላር የሚጠቃ ገንዘብ ያስፈልጋል ብሏል። አርብቶ አደሮቹ እንደሚሉት በአጭር ጊዜ ውስጥ ዝናብ መዝነብ ካልተቻለ ምንም ተስፋ የለንም፣ ተስፋችን ፈጣሪ ብቻ ነው ብለዋል።